የዲደብልዩ ዜና አመሰግናለሁ ዮሐንስ። ጤና ስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። ጠቅላይ ሚኒስትር አብይ አህመድ ከ230 በላይ ሰዎች ሕይወት የቀጠፈውን የጎፋ የመሬት መንሸራተት አደጋ ዛሬ በአካል ተገኝተው ተመለከቱም። ጠቅላይ ሚኒስትሩ በሀገሪቱ የመሬት መንሸራተት አደጋ ታሪክ አሰቃቂ ነው የተባለለትን አደጋ የተመለከቱት የህዝብ ተወካዮች ምክር ቤት ለሶስት ቀናት የሚቆይ ብሔራዊ ሐዘን ካወጀ በኋላ ነው። የዩጋንዳ ፖሊስ ሙስናና የግብር ማሻሻያን ለመቃወም አደባባይ የወጡ ከአንድ መቶ በላይ ሰዎችን በቁጥጥር ስር አዋለም። የአገሪቱ ፖሊስ ትናንት አርብ ምሽት ባወጣው መግለጫ ተቃዋሚዎቹ ህግና ስርዓትን ተላልፈዋል። በናይጄሪያ የተሰየመ ልዩ ፍርድ ቤት ከጽንፈኛው ቦኮ ሀራም ቡድን የሽብር ተግባር ጋር ግንኙነት አላቸው የተባሉ 125 ሰዎችን በእስራት ቀጣ። ፍርድ ቤቱ በርካታ ሰዎችን ለፍርድ ሲያቀርብ ከዓመታት በኋላ ለመጀመሪያ ጊዜ ነው ተብሏል። እስራኤል በማዕከላዊ ጋዛ በሚገኝ አንድ ትምህርት ቤት ላይ ባደረሰችው የአየር ጥቃት 30 ያህል ፍልስጤማውያን መገደላቸውን የፍልስጤም የጤና ባለስልጣናት አስታወቁም። እስራኤል በበኩሏ ጥቃቱን የሰነዘርኩት በሐማስ ወታደራዊ ማዘዣ ጣቢያ ላይ ነው ብላለች። ትናንት አርብ ጠዋት ጥቃት የተፈጸመበት የፈረንሳይ የባቡር መሰረተ ልማት ለሁለተኛ ቀን ተጓዦችን አስተጓጉሏል። የቃጠሎ አደጋ የደረሰበት መስመሩ እስከ መጪው ሰኞ ተጠግኖ ሊደርስ እንደማይችልም ተጠቁሟል። ትናንት ምሽት በይፋ የተከፈተው ሰላሳ ሦስተኛው የፓሪስ ኦሎምፒክ ዛሬ በመጀመሪያ ቀን በተከናወኑ የኦሎምፒክ ጨዋታዎች ስድስት ሀገራት በሜዳሊያ ሰንጠረዥ ውስጥ ገቡ። ዜናውን በዝርዝር ጠቅላይ ሚኒስትር ዓብይ አህመድ ከ230 በላይ ሰዎች ህይወት የቀጠፈውን የጎፋ የመሬት መንሸራተት አደጋ ዛሬ በአካል ተገኝቶ ተመለከቱም። ጠቅላይ ሚኒስትሩ የአገሪቱ የመሬት መንሸራተት አደጋ ታሪክ አሰቃቂ ነው የተባለለትን አደጋ የተመለከቱት የህዝብ ተወካዮች ምክር ቤት ለሶስት ቀናት የሚቆይ ብሔራዊ ሀዘን ካወጀ በኋላ ነው። በደቡብ ኢትዮጵያ ክልል ጎፋ ዞን ኬንቾ ሻቻ ጎርጂ ቀበሌ በደረሰው በዚሁ አስከፊ አደጋ የሞቱ የ231 ሰዎች አስክሬን ተገኝቶ መቀበሩን የፌዴራል የመንግስት ኮሚኒኬሽን አገልግሎት ገልጿል። በአደጋው እስካሁን የደረሱበት ያልታወቀ በርካታ ሰዎች መኖራቸውን ተከትሎ ፍለጋው ተጠናክሮ መቀጠሉን የመንግስት ኮሚኒኬሽን ሚኒስትር ዴኤታ ሰላማዊት ካሳ ተናግረዋል። እንደ መንግስታቱ ድርጅት ዘገባ ከሆነ ደግሞ በአደጋው እስከ 500 የሚደርሱ ሰዎች ሳይሞቱ እንዳልቀረ ነው። አደጋውን ተከትሎ ሌሎች 500 ያህል ሰዎች ከአካባቢው መፈናቀላቸውን ወይዘሮ ሰላማዊ ካሳ ተናግረዋል። ድርቅና ጎርፍን ጨምሮ የተለያዩ የተፈጥሮ አደጋዎች የሚፈራረቁባት ኢትዮጵያ ከ20 ሚሊዮን በላይ ዜጎቿ ከዚሁ ጋር በተያያዘ እርዳታ ጠባቂ ሆነውባታል። የዩጋንዳ ፖሊስ ሙስናና የግብር ጭመራን ለመቃወም አደባባይ የወጡ ከ100 በላይ ሰዎችን በቁጥጥር ስራዋለም። የአገሪቱ ፖሊስ ትናንት አርብ ምሽት ባወጣው መግለጫ ተቃዋሚዎቹ ህግና ስርዓትን የመተላለፍ ክስ ተመስርቶባቸዋል። የዩጋንዳ መንግስት በአጠቃላይ 104 ተቃዋሚዎችን ያሰረ ሲሆን ከዓለም አቀፉ ማህበረሰብ ግን ብርቱ ትችት እና ነቀፈይታ ተከትሎታል። አሜሪካን ጨምሮ የመብት ተሟጋቾች ተቃውሞ ሰላማዊ እንደነበር ጠቅሶ የአገሪቱ መንግስትን እርምጃ ነቅፈዋል። በዩጋንዳ የሚገኘው የአሜሪካ ኤምባሲ በኤክስ ገጹ ባወጣው መግለጫ የፕሬዚዳንት ዩዌሪ ሙሴቬኒ መንግስት ታሳሪዎችን ለመመርመር ኃይል ተጠቅሟል። ወጣት ዩጋንዳውያን በሀገሪቱ ተንሰራፍቷል ያሉትን ሙስናና ሊደረግ በታቀደው የግብር ማሻሻያ ላይ ተቃውሟቸውን ለማሰማት ባለፈው ማክሰኞና ሐሙስ አደባባይ ወጥቶ ነበር። የሰብአዊ መብት ተሟጋቹ ድርጅት አምኒስቲ ኢንተርናሽናል የዩጋንዳ መንግስት ታሳሪዎቹን ያለ አንዳች ቅድመ ሁኔታ ከእስር እንዲለቅ አሳስበዋል። በናይጄሪያ የተሰየመ ልዩ ፍርድ ቤት ከጽንፈኛው ቦኮ ሃራም ቡድንን የሽብር ተግባር ጋር ግንኙነት አላቸው የተባሉ የ125 ሰዎችን በእስራት ቀጣ። ፍርድ ቤቱ በርካታ ሰዎችን ለፍርድ ሲያቀርብ ከአመታት በኋላ ለመጀመሪያ ጊዜ ነው። የእስራት ብያን የተላለፈባቸው ሰዎቹ በአገሪቱ በተለያዩ አካባቢዎች በተፈጸሙ የእገታና የአጥፍቶ መጥፋት የሽብር ተግባራት ተባባሪ በመሆን ጥፋተኛ ሆነው በመገኘታቸው ነው። የናይጄሪያ ጠቅላይ አቃቤ ሕግና የፍትህ ሚኒስቴሩ ላፍ ላጤ ፋግቤቢ እንዳሉት 85 ሰዎች ለሽብር ቡድኑ የፋይናንስ ድጋፍ ሲያደርጉ የነበሩ ናቸው። የተቀሩት 22 ሰዎች ደግሞ አስገድዶ መድፈርን ጨምሮ በሰዎች ላይ ስቅየት መፈጸምን የመሰሉ በሰብአዊ ላይ የሚፈጸሙ ወንጀሎችና የጦር ወንጀሎችን ፈጽሞ የተገኙ ናቸው። ሌሎች የተቀሩት ሰዎች በተለያዩ ሽብር ተግባራት ተሳትፎ የተገኙ መሆናቸውን የጀርመን ዜና አገልግሎት ዘግበዋል። ከጎርጎርሳውያኑ 2009 አንስቶ በናይጄሪያ የሽብር ጥቃት እንደጀመረ የሚነገርለት ቦኮ ሃራም ከ35 ሺህ ለሚልቁ ሰዎች ሞት እና በመቶ ሺዎች ለሚቆጠሩ መፈናቀል በዋነኛነት ይጠቀሳል። ይህ ዶች ቨለ ነው። እስራኤል በማዕከላዊ ጋዛ በሚገኝ አንድ ትምህርት ቤት ላይ ባደረሰችው የአየር ጥቃት 30 ያህል ፊልስጤማውያን መገደላቸውን የፍልስጤም የጤና ባለሥልጣናት አስታወቁ። እስራኤል በበኩሏ ጥቃቱን የሰነዘርኩት በሐማስ ወታደራዊ ማዘዣ ጣቢያ ላይ ነው ብላለች። በጋዛ ሐማስ የሚያስተዳድረው የጤና ባለሥልጣናት እንዳሉት የእስራኤል ጦር ጥቃቱን ያደረሰው በተፈናቃዮች በተጨናነቀው ዴር አልባላህ ትምህርት ቤት ላይ ነው። በጥቃቱ ከተገደሉት በተጨማሪ ከአንድ መቶ በላይ የሚሆኑ ሰዎች ቆስለዋል። የእስራኤል ጦር በበኩሉ በመግለጫው የአየር ጥቃቱ ኢላማ በማዕከላዊ ጋዛ የሐማስ ወታደራዊ ማዘዣ በሚገኝበት ካዲጃ ትምህርት ቤት ላይ ነው ብሏል። ትምህርት ቤቱ የከባድ ጦር መሳሪያ ማስወንጨፊያ ነበር ያለው ጦሩ ሰላማዊ ሰዎች ከአካባቢው እንዲርቁ መልእክት አስተላልፎ እንደነበር ጠቅሷል። በጋዛ ጦርነቱ ከተቀሰቀሰ ወዲህ ከ39 ሺህ በላይ ፍልስጤማውያን መገደላቸውን የፍልስጤም የጤና ሚኒስቴር አስታውቋል። የእስራኤል ጦር በበኩሉ በጦርነቱ 14 ሺህ የሐማስና እስላማዊ ጂሃድ ቡድኖች ተዋጊዎችን ገድያለሁ ብሏል። በአንጻሩ በመቶዎች የሚቆጠሩ ወታደሮቿ መገደላቸውንም እስራኤል አስታውቃለች። ትናንት አርብ ጠዋት ጥቃት የተፈጸመበት የፈረንሳይ የባቡር መሠረተ ልማት ለሁለተኛ ቀን ተጓዦችን አስተጓጉሏል። የቃጠሎ አደጋ የደረሰበት መስመሩ እስከ መጪው ሰኞ ተጠግኖ ሊደርስ እንደማይችልም ተጠቁሟል። የኤስኤንኤስኤፍ የባቡር መስመር ኃላፊ ጄም ፒየር እንዳሉት የባቡር አገልግሎቱ ሰኞ እንዲቀጥል ብርቱ ጥረት እየተደረገ ነው። የአገሪቱ የትራንስፖርት ሚኒስቴር በበኩሉ እንዳለው የባቡር መስመሩ በመስተጓገሉ በሳምንቱ የመጨረሻ ቀናት ለመጓዝ ካቀዱት ውስጥ ከ160 በላይ ተጓዦች የጉዞ መስመር ተስተጓግሏል። በአደጋው ምክንያት በሀገሪቱ ሰሜናዊ ምዕራባዊና ምስራቃዊ መስመሮች የጉዞ እቅዶች ተሰርዘዋል። በፈረንሳይና እንግሊዝ መካከል የሚከንፈው ፈጣኑ የዩሮስታር ባቡር አንድ አራተኛ ጉዞ መሰረዙም ታውቋል። ትናንት አርብ ጥቃቱ በተፈጸመበት ዕለት ከ250 ሺህ በላይ ሰዎች ጉዞ መስተጓጎሉን የፈረንሳይ ዜና አገልግሎት ዘግቧል። የአገሪቱ ጠቅላይ ሚኒስትር ጋብርኤል አታል እንዳሉት በባቡር መሠረተ ልማቱ ላይ የተፈጸመው የእሳት አደጋ ሆን ተብሎና ታቅዶ የተፈጸመ ሴራ ነው። ነገር ግን ጥቃቱን በማድረስ እስካሁን ኃላፊነት የወሰደ ወገን የለም። በመጨረሻም ትናንት ምሽት በይፋ የተከፈተው 33ተኛው የፓሪስ ኦሎምፒክ ዛሬ በመጀመሪያ ቀን በተከናወኑ የኦሎምፒክ የፍጻሜ ጨዋታዎች ስድስት ሀገራት በሜዳሊያ ሰንጠረዥ ውስጥ ገቡ። ዛሬ በተደረጉ ከሜዳ ውጭ ተግባራት የፍጻሜ ውድድሮች ቻይና ሁለት የወርቅ ሜዳሊያዎችን በማሸነፍ ሰንጠረዡን ትመራለች። አውስትራሊያ አንድ የወርቅ ሜዳሊያ በማግኘት ሁለተኛ ደረጃ ላይ ተቀምጣለች። እንግሊዝና ዩናይትድ ስቴትስ አንድ የብር እና አንድ የነሐስ ሜዳሊያ በማግኘት ይከተላሉ። ደቡብ ኮሪያ አንድ የብር ሜዳሊያ፣ እንዲሁም ካዛኪስታን አንድ የነሐስ ሜዳሊያ በማግኘት በደረጃ ሰንጠረዥ ውስጥ ተካተዋል። የአትሌቲክስ ውድድሮች የፊታችን ረቡ በሚደረጉ የሁለቱም ጾታዎች የፍጻሜ የእርምጃ ውድድሮች ይጀምራሉ። ኢትዮጵያውያን አትሌቶች የሚሳተፉባቸውና ተጠባቂዎቹ የመካከለኛና የረዥም ርቀት የማጣሪያ ውድድሮች ደግሞ በቀጣዩ ቀን ሐሙስ በ5000 ሜትር የማጣሪያ ውድድሮች ይጀምራሉ። ይህ በእንዲህ እንዳለ በወንዶች የማራቶን ኢትዮጵያን የወክለውና ከሁሉም የተሻለ ፈጣን ሰዓት የነበረው ሲሳይ ለማ በገጠመው የጡንቻ መሸማቀቅ ከውድድር ውጪ መሆኑ ተረጋግጧል። በእርሱ ምትክ በተጠባባቂነት ተይዞ የነበረው ታምራት ቶላ ተክቶ የማራቶን ቡድኑን ይቀላቀላል። በወንዶች የማራቶን ውድድር አንጋፋው አትሌት ቀኒሳ በቀለና ደረሰ ገለታ አስቀድመው በቡድን ውስጥ የተካተቱ አትሌቶች ናቸው። ይህ ዶች ቨል ነው። አድማጮች፣ ዜናውን ለማብቃት ርዕሶቹን አንድ አፍታል አስታውሳችሁ ጠቅላይ ሚኒስትር አብይ አህመድ ከ230 በላይ ሰዎች ሕይወት የቀጠፈውን የጎፋ የመሬት መንሸራተት አደጋ ዛሬ በአካል ተገኝተው ተመለከቱ። የዩጋንዳ ፖሊስ ሙስናን ለመቃወም አደባባይ የወጡ ከ100 በላይ ሰዎችን በቁጥጥር ሥር አዋለ። በናይጄሪያ የተሰየመ ልዩ ፍርድ ቤት ከጽንፈኛው ቦኮ ሐራም ቡድን የሽብር ተግባር ጋር ግንኙነት አላቸው የተባሉ 125 ሰዎችን በእስራት ቀጣ። እስራኤል በማዕከላዊ ጋዛ በሚገኝ አንድ ትምህርት ቤት ላይ ባደረሰችው የአየር ጥቃት 30 ያህል ፊልስጤማውያን መገደላቸውን የፊልስጤም የጤና ባለስልጣናት አስታወቁም። ትናንት አርብ ጥቃት የተፈጸመበት የፈረንሳይ የባቡር መሠረተ ልማት ለሁለተኛ ቀን ተጓዦችን አስተጓጎለም። በይፋ የተከፈተው 33ተኛው የፓሪስ ኦሎምፒክ ዛሬ በመጀመሪያ ቀን በተከናወኑ የኦሎምፒክ የፍጻሜ ጨዋታዎች ስድስት ሀገራት በሜዳሊያ ሰንጠረዥ ውስጥ ገቡ። ዜናው በዚሁ አበቃ። ጤና ይስጥልኝ።